ስደተኞች በብዛት ወደ አውሮጳ በመምጣት ላይ ያሉበት ሁኔታ ያስከትለው ውዝግብ አብይ የመነጋገሪያ ርዕስ ከሆነ ሰንበት ብሏል። ለዚሁ ችግር መፍትሄ ለመሻት የአውሮጳ ህብረት ከአንዳንድ አፍሪካ ሀገራት ጋር ባለፈው ሳምንት በሞልታ ርዕሰ ከተማ ቫሌታ ጉባኤ ማካሄዱ የሚታወስ ነው። ከጉባኤው ቀደም ሲል በአዲስ አበባ የሚገኘው ፍሬድሪሽ ኤበርት የተባለው የጀርመናውያኑ የጥናት ተቋምም ስለዚሁ ጉዳይ ለመምከር ከደቡባዊ አፍሪቃ አገናኝ ጽህፈት ቤትና ከአውሮጳ የልማት ፖሊሲ ማዕከል ጋር በአንድነት ሴሚናር አካሂዶ ጉዳዩ የሚመለከታቸውን ዋነኞቹን ተዋናይ ማለትም የአውሮጳ ህብረትንና የአፍሪቃ ህብረት አባል ሀገራትን እንዲሁም ሌሎች የተባበሩት መንግስታት ድርጅትንና ሲቪል ማህበረሰቦችን ስለ ፍልሰት ጉዳይ አወያይቷል። የፍሪድሪሽ ኤበርት ተቋም ኃላፊ ፍሎሪያን ኮህ የሴሚናሩን አላማ እንደሚከተለው አስረድተዋል። የዚሁ ስብሰባ አላማና ጥረት ለቫሌታው ጉባኤ ተጨማሪ ግብአት ለማቅረብ ነበር። ምክንያቱም አፍሪካውያኑና አውሮጳውያኑ በፍልሰትና በተግዳሮቶቹ አኳያ ያላቸው አመለካከት የተለያየ በመሆኑ እነዚህን ሁለት አመለካከቶች ለማቀራረብ ነበር። ከዚህ ባለፈ ደግሞ የአፍሪቃ ህብረት ባለፈው ሰኔ ወር በደቡብ አፍሪካ ጆሃንስበርግ ከተማ ባካሄደው ጉባኤው ባወጣው መግለጫው ላይ ስላሰፈረው ብሎም አፍሪካውያኑ መንግስታት በአገሮቻቸው መካከል ያለውን የህዝብና ዕቃ ዝውውርን በተመለከተ የሚከተሉትን አሰራር ማሻሻል እና ፍልሰትንም በአካባቢያዊ ውህደት ውስጥ እንዴት ማካተት ስለሚችሉበት ጉዳይ ለማወያየት ነበር። ፍሎሪያን ኮክ አክለው እንዳስረዱትም በስብሰባው ላይ በተለይ የፍልሰትን በጎ ጎን ማለትም ለአፍሪቃና ለአውሮጳ የሚያበረክተውን ድርሻ እያጎሉ ሀሳቦች ቀርበዋል። የፍልሰት ጥቅም በውጭ ሀገራት የሚኖሩት ዘመዶቻቸውን ለመርዳት እያሉ ወደ ትውልድ ሀገራቸው የሚልኩት የውጭ ምንዛሬ በዚያ የስራ ቦታን ለመፍጠርና ፍልሰትን ለማስቀረት የሚያግዝ አንድ የልማት ዘዴ በመሆን ያገለግላል። እንደሚባለው ይህ የሚላከው ገንዘብ ከልማቱ እርዳታ በሶስት እና በአራ አራት እጥፍ ይበልጣል። ወደ ሀገራቸው የሚመለሱትም የያዙት ተጨማሪ የስነ ቴክኒክ እውቀት ለትውልድ ሀገራቸው ልማት ድርሻ ያበረክታል። ፍልሰት በተለይ ፈላሲያኑን የሚያስተናግዱት ሀገራት እነዚሁ በስራው ገበያ የተሰማሩት የውጭ ዜጎች ከሚከፍሉት ግብር ተጠቃሚ ከመሆናቸውም ሌላ በተለይ በብዛት በእድሜ የጠኑ ዜጎች ላሏት አውሮፓ ኢኮኖሚ ወጣት የሰው ኃይል ማቅረብ እየቻለ አዎንታዊ ሂደት ሆኖ ሊታይ ይችላል ይህ የፍልሰት አንዱ ጎን ቢሆንም በስደትና ፍልሰት ላይ የመከረው የቫሌታው ጉባኤ ፍልሰትን በተለይ ግን ህገወጡን ስደት ለመቆጣጠር ይረዳል ያለው አንድ የድርጊት መርሃ ግብር ማውጣቱ ይታወሳል መርሃ ግብሩ ልማትን ለማስፋፊያ ና የስራ ቦታን ለመፍጠር የሚረዳ 1.8 ቢሊዮን ዩሮ እርዳታ አዘጋጅቷል ፍሎሪያን ኮህ መርሃ ግብሩ መውጣቱን ቢያሞግሱም የአውሮጳ ህብረት በሰብአዊ መብት ጥሰት ለሚወቀሱት ጨቋኝ ለሚባሉ ኤርትራንና ሱዳንን ለመሳሰሉ አፍሪቃውያት ሀገራት ገንዘብ ለመስጠትና ከነሱ ጋር አብሮ ለመስራት ማሰቡን አዳጋች ሆኖ ከማየታቸውም ሌላ የመርሃ ግብሩን ተግባራዊነት ተጠራጥረውታል። ምክንያቱም ይላሉ ፍሎሪያን ኮህ አሁን የወጣው ሰፊ ዝርዝር የያዘው የድርጊት መርሃ ግብር በቂ ገንዘብ አለመመደቡን፣ ገንዘቡንም ስደትንና ድንበሮችን ለመቆጣጠሩ ተግባር ለማዋል መታሰቡና ጉባኤው በህጋዊ ፍልሰት ላይ በቂ ውይይት አለማካሄዱን ትልቅ ችግር ሆኖ አግኝቸዋለሁ። በተለይ ግን አውሮፓውያኑ ፍላጎታቸውን ያጎሉበትን የድርጊት መርሃ ግብር ለማስፈጸም የፖለቲካው ፈቃደኝነት መኖሩን ጠብቆ ማየቱ ተገቢ ይሆናል።